ጥያቄ ሰባት የአደራ ጠባቂነት ተቃራኒው ምንድን ነው? መልስ፣ ተቃራኒው ከዳተኝነት ሲሆን ይህም ማለት የልዕለ ሃያሉ አላህንም ይሁን የሰዎችን ሐቅ መጣስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የሙናፊቅ ምልክቱ ሶስት ነው፣ ከነዚህም አንዱ አደራ ሲሰጠው ይከዳል ብለዋል። ቡኻሪና ሙስሊም ዘግበውታል።